በሚኖረን ቆይታ ሳምንታዊውን የመንፈስ ሳይት የተሰኘው ፕሮግራም ይዘንላችሁ ቀርበናል። ስለ አብሮነታችሁ ጌታ ይባርካችሁ እያል በቀጥታ ወደ መልእክቱ እንተላለፋለን። አጭር የጽሑፍ መልእክት በመላክ አስተያየቶቻችሁንና ጥያቄዎቻችሁን ብታደርሱን ልናስተናግዳችሁ በደስታ እንጠብቃችኋለን። ደውሉልን፣ ጻፉልን። ወደ ፕሮግራሙ እንተላለፍ። ጌታ ይባርካችሁ። የመንፈስ እንኳን እግዚአብሔር ለዚህ አበቃችሁ ማለት እወዳለሁ። እንደገና ብዙ የማውቀው መልክ በዚህ ጉባኤ ውስጥ ላለ ደግሞ ደስ ብሎኛል። እኔም ሁላችሁንም እንኳን ደህና መጣችሁ ማለት እወዳለሁ። እንግዲህ ብዙ ጊዜ ሳልፈጅ በቀጥታ እንግዳ ስላልሆንኩ ለብዙዎቻችሁ በቀጥታ ወደ እግዚአብሔር ቃል እሄዳለሁኝ። እንግዲህ ይህ ቃል ከዛሬም እንደገና እግዚአብሔር በአገልግሎቱ ታማኝ አድርጎ የሾመኝን አምላኬን እጅግ አድርጌ አመሰግነዋለሁኝ። ጳውሎስ ለቆሮንቶስ ሰዎች ሲነግራቸው ምን አለ? ወንድሞቼ ሆይ ወደ እናንተ በመጣው ጊዜ የእግዚአብሔርን ሚስጥር በረቀቀ የንግግር ችሎታ ወይም በላቀ ጥበብ ልገልጥላችሁ አልመጣሁም አለ ነገር ግን ቃሌም ስብከቴም የመንፈስን ኃይል በመግለጥ እንጂ በሚያባብል የጥበብ ቃል አልነበረም ይላል የኔም ቃል እንደዚሁ ነው ወገኖቼ የእግዚአብሔርን ሚስጥር በረቀቀ የንግግር ችሎታ ለመናገር ሳይሆን የእግዚአብሔርን ኃይል የመንፈስን ኃይል በዚህ ቦታ እንዲገለጥ ነው። ሃሌሉያ አሜን። የዋና እንግዲህ በእንግሊዝኛ ቲም ማለት ምን እንደሆነ አላቅም፣ ግን ዋናው በአማርኛ ማለት ነው። የዚህ ተከታታይ ክፍል ወይም ሲሪስ ዋናው ሀሳቡ ዋናው ቲሙ የእንደገና አምላክ ይላል። የእንደገና አምላክ ወይም ጋድ ኦፍ የመጀመሪያው እንግዲህ ክፍል አንድ የእግዚአብሔር ቦታ። የመግቢያ ጥቅሳችን እንግዲህ ተነቧል፣ ግን ጥቅስ ሳላነብ መጀመር አልወድም። እኔም ደግሞ ባጠናሁበት መጽሐፍ ቅዱሴ ላነብላችሁ ባነብላችሁ ደስ ይለኛል። ከሁለተኛ ነገሥት ምዕራፍ አራት ከቁጥር ስምንት ጀምሮ ያለውን እንደገና አነባለሁ አንድ ቀን ይላል ኤልሳዕ ወደ ሱነም ሄደ። በዚያም አንዲት ሀብታም ሴት አገኘ። እሷም ምግብ እንዲበላ አጥብቃ ለመነችው። በዚያም ባለፈ ቁጥር ምግብ ለመብላት ወደ ቤቷ ይገባ ነበር። ሴቲቱም ባሏን እንዲህ አለችው፣ ይህ አዘውትሮ በደጃችን የሚያልፍ ሰው ቅዱስ የእግዚአብሔር ሰው መሆኑን አውቃለሁ። ስለዚህ በሰገነቱ ላይ አንዲት ትንሽ ክፍል ቤት ሰርተን አልጋና ጠረጴዛ፣ ወንበርና ፋኖስ እናስገባለን ከዚያም ወደኛ ወደሚመጣበት ጊዜ ሁሉ በሚመጣበት ጊዜ ሁሉ ማረፊያ ትሆኖ አለች። ቅዱስና ዘላለማ ይሆንክ ሁሉን እየምትችል ሁሉን የምትገዛ የዘላለም አምላክ የዘላለም ንጉስ እግዚአብሔር፣ በጌታ በኢየሱስ ክርስቶስ ስም ወደፊት እንቀርባለን፣ እናመሰግንሃለን። አባቶች ዛሬ ነው የቃሉ ባለቤት የሆንከው መንፈስ ቅዱስ በዚህ ቦታ ስላለ እንደሰጠህን የተስፋ ቃል ሁለትም ሶስት ሆናችሁ በፊቴ በቀረባችሁ ጊዜ እኔ በዛ አገኛለሁ እንዳልከን በፊታችን ስላለ በማካከላችን ስላለ እናመሰግናለን። አባቶይ እንግዲህ የቃሉ ባለቤት የሆንከው አንተ ጌታዊ ትናገር ዘንድ ጸልያለሁ። ለእኔ በተናገርከኝ ድምፅ አባቶይ ለወገኖቼም እንድትናገራቸው ጸል እኔም በነካህኝ እጆችህ እነሱንም እንድትነካ ጸልያለሁ። የኔን ልብ፣ የኔን ህይወት፣ የኔን አለም እንደለወጥክ የእነሱንም አለም እንድትለውጥ ጸልያለሁ። እግዚአብሔር ሆይ በዚህ ቦታ ዛሬ ለአንዲት ነፍስ ለአንዲት ለፍስ ጌታ ሆይ ለአንዲት ብቻ ሳይሆን ለሁላችንም መለወጥ የሆን ዘንድ ማጸናለሁ። ጌታ ሆይ ያዘነች ነፍስ ተጽናንታ እንድትመለስ ጌታ ሆይ ለመማር የመጣች ነፍስ ደግሞ በብዛት በብዙ ጌታ ሆይ ምንም ሳይከለከል በእውቀትና በጥበብ ተሞልታ እንድትሄድ ማጽንሃለሁ። አንተናንተን የሚል ልብ አንተናንተን የሚል መንፈስ ትልክልን ዘንድ እንጸልያለን። ጌታ ሆይ እኛ መተናል፣ ለልባችን ግን የምትናገረን ልባችንን መለወጥ የምትችል ግን አንተ ብቻ ነ። ስለዚህ ሁለንተናችንን ለአንተ አሳልፈን እንሰጥሃለን። የቃልህ ሰይፍ ይለቀቅ ዘንድ በጌታ በኢየሱስ ስም ጸልያለሁ። ልብን አጥንትን ጅማትን እስከ መቅኒ ድረስ ጠልቆ የሚገባው ያ የቃል ኃይል ሰማይና ምድርን የፈጠረው የቃል ኃይል በዚህ ቦታ ይለቀቅ ዘንድ ጸልያለሁ። እኔን ባሪያህን አስበኝ፣ በውስጤ እንድታልፍ ዛሬን መገልገያ እቃህ እንድታረገኝ በጌታ በኢየሱስ ስም ጸልያለሁ። መንፈስ ቅዱስ በዚህ ቦታ እንዲወርድ ጸልያለሁ። እኔን ባሪያህን ሙላኝ አጥለቅልቀኝ ከጸጉሬ ጫፍ እስከ እግሬ ጫፍ ድረስ አንደበቴን ጌታ ሆይ በእሳትህ ትነካ ዘንድ በጌታ በኢየሱስ ስም እጸልያለሁ። ለሚያዳምጡትም ሁሉ ጌታ ሆይ መንፈስ ቅዱስ በላያቸው ላይ የወርድ ዘንድ በጌታ በኢየሱስ ስም እጸልያለሁ። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን አሜን። የእግዚአብሔር ቤት ይህንን ታሪክ ከመጀመሬ በፊት ወይንም ለታሪኬ ለዚህ ለእግዚአብሔር ቃል መግቢያ ይሆን ዘንድ መሰረታዊ የሆነውን ለምን ወደዚህ ታሪክ እንደሄድኩኝ እግዚአብሔር እንዴት ይህን ታሪክ እንደሰጠኝ መሰረት የሆን ዘንድ ይህን ቃል ላካፍላችሁ ወዳለሁ። በህይወታችሁ ውስጥ ወደኋላ ተመልሳችሁ የምታስታውሷቸው ጊዜያቶች ይኖራሉ ብዬ አምናለሁ። እነዚያ ጊዜያቶች በስጋ ሲታዩ በጣም አስቸጋሪና ማንም ወላጅ ሊያልፍበት የሚገቡ ያልሆኑ ጊዜያቶች ናቸው። እነዚህ ጊዜያቶች የህይወት ልክ እንደ ወቅት ሊታይ ይገባል ብዬ አምናለሁ። የበጋ ወቅት እንዳለ የክረምት ወቅትም ደግሞ መምጣቱ የማይቀር ነው አይደለም። አንድ ገበሬ ዘር ከመዝራቱ በፊት መሬቱን መሬቱንና ራሱን የሚያዘጋጅበት ወቅት አለ። ካዘጋጀም በኋላ ወደ የሚዘራበት ወቅት ይመጣል። ከዘራም በኋላ የጸጥታ ወቅት ይኖራል ብዬ አምናለው። የተዘሩት ዘሮች ከመሬት ህይወት ዘርተው ብቅ ማለት የሚጀምሩበት ወቅት አለ። ከዚያም ገበሬው መሬቱን የሚንከባከብበት ቀን ተቀን የሚንከባከብበት ቀን ተቀን ወቅት አለ። የተዘራው ዘር በአረም እንዳይዋጥ በየቀኑ የሚታረምበት፣ ገበሬው እነዚያን ጨቅላ ከመሬት ብቅ ያሉትን ዘሮች የሚንከባከብበት ጊዜ መኖር አለበት። እንደዚህ እያለ ይቀጥላል ማለት ነው። መጽሐፍ ቅዱሳችን በመክብብ ሶስት ላይ ለሁሉም ጊዜ አለው ይላል። ሀሌሉያ። ከሰማይ በታች ለሚከናወነው ለማንኛውም ነገር ወቅት አለው ይላል መክብብ ሶስት አንድ ላይ። የኔና የቤተሰቦቼም ህይወት በህይወት በአንደኛው ወቅት የሚያልፍበት ጊዜ ነበረ። እንደ እናትና እንደ አባት እኔና ባለቤቴ የልጃችን የኤልሻዳይን የስድስት ዓመት የሕክምና ትምህርት ጉዞ የሚያልቅበትን ጊዜ የጓጓንበት ዓመት ነበረ። ይህ የመጨረሻ ዓመት በታላቅ ፈተና የተከናውኖ የፈተናውን ውጤት የምንጠብቅበት የሚመረቅበትንም ጊዜ የምንጠብቅበት ጊዜ ነበረ፣ የምንጓጓበት ጊዜ ነበረ። እንግዲህ ብዙዎቻችሁ ምናልባት የፌስቡኬ ጓደኞች የሆናችሁ ታሪኩን ሳልጀምር አውቃችሁታል ማለት ነው። ኤልሸዳይ ብርቱና ጠንካራ ተማሪ ነበር፣ ከኔ ከእናቱ ጋራ መጸለይን የሚወድ ያለፉትን ስድስት አመታቶች በሳምንት ቢያንስ አምስት ቀናቶች አብረን ጸልየናል። ብዙ መጽሐፍቶችን በስልክ ልጄ ከኔ ጋር አይደለም የሚኖረው፣ ሌላ ቦታ ነው፣ ሌላ ሀገር። ብዙ መጽሐፍቶችን አብረን በስልክ ጨርሰናል። በተለይ በኮቪድ ጊዜ በኮሮና ጊዜ ከመስከረም እስከ መያዝያ ድረስ አንድ ክፍል ብቻውን ነበረ። እንግዲህ ገና የሃያ አንድ አመት ልጅ ማለት ነው። አንድ ክፍል ቀን ተቀን አንድ ቦታ አንድ ወጣት ተዘግቶ ሲቀመጥ እንግዲህ ይታያችሁ እነዚያን ጊዜያቶች ግን ከእግዚአብሔር ጋር አለፍ ናቸው። እግዚአብሔር ምን ያህል እንደረዳው እንደረዳውና እኔም እንደ እናት የእግዚአብሔርን ማንነት የበለጠ የተረዳውበት አመታቶች ነበሩ። እነዚህ ስድስት አመታቶች ልጄ እንደታቀደውና እንደታሰበው ፈተናውን ጨርሶ ለምርቃት የምንዘጋጅበት ጊዜ ነበረ። የአይሮፕላን ትኬት ተቆረጠ። ጓደኞቹ ወዳጆቹ የደስታችን ተካፋይ ለመሆን ሁላችንም ተዘጋጀን። ልጄ ጓደኞች ገና ወጣቶች ናቸው። ለአንድ አይሮፕላን ሁለት ሺህ ዶላር ማውጣት ቀላል አይደለም አይደለም ለአንድ ተማሪ። የሆነ ሆኖ ያንንም ቢሆን ታላቅ ክፍያ ተከፍለው ተዘጋጁ። ብዙ ፕላን አደረግን፣ ብዙ ቅድ አደረግን። የደስታ ጊዜ፣ የምርቃት በዓል። ነገር ግን ምርቃቱ ጥቂት ቀናቶች ሲቀር ሲቀሩት በጣም የሚገርም ህልም አየሁ። እንግዲህ ሁልጊዜ በቆንኩበት ፑልፌት ሁሉ ስለ ህልሜ ይናገራለሁ። እግዚአብሔር አንድ ነገር ያስተማረኝ ነገር ቢኖር በህልም መናገርን ነው። ምንም ማድረግ አልችልም። እኔ ህልም ስጠኝ ብዬ አልተኛም፣ ግን እግዚአብሔር ይሰጠኛል። የሚሆነውን ነገር እግዚአብሔር በደንብ ያሳየኛል። ከነዚህ አንዱ የሚሆነውን ህልም በህልም መናገር ነው። ስለዚህ ብዙ መጸለይ ጀመርኩኝ። መዝሙረኛው ዳዊት ነፍሴ ወይ ለምን ትተክዥ ያለሽ ለምንስ በውስጤ ላይ ትታወክ ያለሽ እንዳለው ታውኪኛለሽ፣ ነፍሴ በትካዜና በመታወክ ተዋጠች። ምን ሊሆን እንደሚችል የረበሸኝን ለማወቅ ጓጓሁኝ። በደስታ ውስጥ ነው ያለ ነው። በመጓጓት ውስጥ ነው ያለ ነው። ምንም እንኳን ይህ አንዱ ነገር ደግሞ ቢሆንም በሌላ በኩል ደግሞ እኔና ባለቤቴም የምናልፍበት የፍርድ ቤት ጉዳይ ነበረ። ብዙዎቻችሁ በጸሎት ግሩፕ ውስጥ ያላችሁ ይሄንንም ታውቃላችሁ። በሐሰት የተከሰስንበት፣ ፍትህን ፍለጋ ብዙ የሄድንበት፣ ፍትህን የተቀማንበት ወቅት ነበረ። ይህ ዛሬ ሊያልቅ ያለው ሁለት ሺ ሀያ ሶስት ዓመት በከባድና በጣም ኔጌቲቭ በሆነ ኖት ነበር የጀመርነው። ጠላት የምናልፍበት ወቅት በእኛ ቤት ላይ ቆርጦ የተነሳ ጠላት እንዳለ እስኪመስል ድረስ የታወክንበት ጊዜ ነበረ። ነገር ግን እንደ ክርስቲያን ተስፋችን በአምላካችን በእግዚአብሔር ላይ ነበረ። እኔ ተስፋ የሚያደርጉ አያፍሩም ይላል። ሀሌሉያ። ኤርሚያስ 49 ላይ የተስፋ ጭላንጭል በሌለበት እግዚአብሔርን ተስፋ ማድረግ ምንኛ መታደል ነው። ሳምንቱ ከጊዜም ከምን ጊዜውም በላይ በጸሎት ያሳለፍኩበት ሳምንት ነበር አስታውሳለሁ። አንድ አርብ ከአምስት የተለያዩ ሰዎች ጋር እንደጸለኩ ከአንድ ሰው ጋር አንድ ሰዓት እንፈጃለን ለመጸለይ ያለምንም ማቋረጥ አምስት ሰዓት የጸለይኩበት ጊዜ ነበረ። ነገር ግን የልቤ መታወክ አላቆመም። ነፍሴ ሆይ ነፍሴ ሆይ ለምን ለምን ታስጨንቅኛለሽ? ያልኩበት ጊዜ ነበረ። ለምንስ ትታወቅ ታውኪኛለሽ? ተስፋሽን በአምላክሽ ላይ አድርጊ የሚለው የዳዊት ቃል እውን የሆነበት ጊዜ ነበረ። በመከራዬ ቀን እግዚአብሔርን ፈለግኩት አለ ዳዊት። ድምፄ ከፍ አድርጌ ወደ አምላኬ ጮኩ አለ። በአምላኬ ቀን እግዚአብሔርን ፈለግኩት አለ። በመከራዬ ቀን የድሮውን ዘመን አሰብኩት አለ። የጥንቶቹን ዓመታት አውጠነጠንኩት። ዝማሬን በሌሊት አስታወስኩ፣ ከልቤም ጋር ተጫወትኩ። መንፈሴም ተነቃቅቶ እንዲህ ሲል ጠየቀ። ለመሆኑ ጌታ እግዚአብሔር ለዘላለም ይጥላልን? ከእንግዲህ እስከቶ በጎነት አያሳይምን? ምህረቱስ ለዘላለም ጠፋን? የገባውስ ቃል እስከ ወዲያኛው ተሻገረን ተሻረን? እግዚአብሔር ቸርነቱን ዘነጋ ወይ? ያልኩበት ጊዜ ነበረ። ቀኑ ሰንበት ነበረ። በጠዋት ተነሳሁና ያ የጭንቀትና የመታወክ መንፈስ ግን አለቀቀኝም። ልክ ናቡከደነፆር ያየ ባየው ህልም እንደተረበሸ ያ ህልም ሰላም ሊሰጠኝ አልቻለም። ምን ሊሆን ይችላል ብዬ ብዙ ጸለይኩ። ልቤ በጣም ከብዳብኛለች እንዳለው ዳዊት በመዝሙሩ፣ ልቤ በጣም ተጨነቀች። ወደ መኪናዬ ገብቼ ወደ ቤተ ክርስቲያን በሰንበት እየነዳ መጸለይ ጀመርኩ። አቤቱ እግዚአብሔር አምላክ፣ ነፍሴ እጅግ ተጨነቀችብኝ። ዛሬ ወደ ቤት ሲሄድ ግን ቃል ፈልጋለሁ ቃል ስጠኝ ብላችሁ ታውቃላችሁ? እግዚአብሔር ስንቶቻችሁ ብላችሁታል? እኔ ከልጅነቴ ጀምሮ እግዚአብሔር ሆይ ዛሬ ቃል ስጠኝ ስለው እግዚአብሔር ይሰጠኛል። ሃሌሉያ። ዛሬ ሄድኩ። ዛሬ ዛሬ ቃልን ካልሰጠኸኝ ዛሬ ድምፅህን ካልሰጠው ካልሰማው መሞቴ ነው፣ መጥፋቴ ነው ብዬ ነገርኩት ለእግዚአብሔር። ቤተ ክርስቲያን እንደገባው ፓስተሩ የሚሰብክበትን ርዕስ ከቡልተኑ ላይ ተመለከቱ። ስቲገስ አድርጎ ሁሉ ደህና ነው፣ ኦል ኢዝ ዌል፣ ኦል ዊል ቢ ዌል የሚል ነበር ይሄ አጋጣሚ ነው ብላችሁ የምታምኑ ስንቶቻችሁ ናቸው? አጋጣሚ ነው አይደለም። ሁሉም ደህና ነው፣ ደህና ይሆናል የሚል ነበር። የእግዚአብሔር ድምፅ በአእምሮዬ ማስተጋባት ጀመረ። ሁሉም ደህና ይሆናል ውገነት ይለኝ ጀመረ። ሁሉ ደህና ይሆናል። ሰባኪው ይህንን ርዕስ የወሰደው ከሁለተኛ ነገስ አራት ከስምንት እስከ ሰላሳ ስድስት ካለው ከተቀመጠው ከሱነማይቷ ሴት ታሪክ ነበረ ልቤ በርዕስቱ ተመስጦ የእግዚአብሔርን ድምፅ እንደተጠማው ሰባኪው በመቀጠል እስቲ አጠገባቸው ወደ ተቀመጠው ሰው ዞር በሉና ሁሉ ደህና ይሆናል በሉት አለ አሌሉያ ጉባኤውን እንደዛ ብሎ ሲጠይቅ ሁሉ ደህና ይሆናል አለኝ አጠገቤ የተቀመጠው ሰው። የኔ ልብ ግን እዛ አልነበረም። ሁሉ ደህና ይሆናል፣ ሁሉ ደህና ይሆናል የሚለው የእግዚአብሔር ቃል በልቤ ውስጥ እንደ ጉድ ይጮህ ጀመር። በጣም ተጽናናሁ። ሰባኪው ለሀምሳ ደቂቃ እስከ አንድ ሰዓት የዚችን የሱነማይቷን ሴት ታሪክ ተናገረ። በእርግጥም የእግዚአብሔር ድምፅ እያስተማረኝ እያጽናናኝ ጨርሼ ወደ ቤቴ ተመለስኩ። ነገር ግን ወደ መኪናዬ ውስጥ እንደገባ፣ እፎይ እግዚአብሔር ሆይ ሁሉ ደህና ይሆናል ብለኸኛል፣ አልኩኝ። ያ ድምፅ መጮሁን ቀጠለ። በድንገት ድንጋጤ ልቤን ሞላው። እንደገና ሁሉ ግን ደህና ለመሆን የሚሞት ሰው አለ፣ አልኩኝ። ማን ነው የሚሞተው? የሚሞት ሰው አለ። ፊቴ በእንባ እየታጠበ ወደ አምላኬ ጸለይኩ። እንደ እናት መጀመሪያ ልቤም ውስጥ የሚመጡት ልጆቼ ናቸው። ስለ ልጆቼ ጸለይኩ። ስለ ባሌ ጸለይኩ። ስለማቃቸው በጣም ስለምወዳቸው ሰዎች ጸለይኩ። የማላ የማላመልጥበት ጉዳይ ከፊቴ እንደተጋረጠ ተሰማኝ። የት እሄዳለሁ፣ ማምለጫዬስ መንገድ ወዴት ነው ብዬ አለቀስኩ። ሰንበት አለፈ። እሁድ ቀን መጣ። እሁድ በመከራ አለፈ። እንደገና ሰኞ ጠዋት ሰኞ ጠዋት መጣ። ሰኞና ሰኔ ሲባል ዘምታችሁ ታውቃላችሁ? ያኔ ነው የገባኝ። ሰኞና ሰኔ ያ የጭንቀት መንፈስ እንደገና ወረሰኝ። ያልተለመደ መንፈስ ነበረ። ልክ የሞትን መርዶ እንደሚጠባበቅ ሰው አይነት መንፈስ ነበረ የተሰማኝ። በድንገት ስልክ ጮኸ። በዛ ጠዋት፣ በሰኞ ጠዋት ድንገት ልብ ስልኩ ጮኸ። ከወንዱ ልጄ ከኤልሻዳይ ነበረ ልክ በሞት ሲቃ እንደተያዘ ድምፅ ልጄ ማሚ አለ። እንደ በረዶ ገረሬ ቆምኩ። ከዛ ልጄ ወይ ምን ሆንክ አልኩት። ከዲን ኦፊስ ተደውሎልኝ ነበር አለ፣ ከዩኒቨርሲቲው ዳይሬክተር ኦር ዲን። ምን አለ ምን ሆንክ ስለው አትመረቅም ብለውኛል አለኝ። ለምን ብዬ ስጠይቀው የመጨረሻውን ፕራክቲካል ኤግዛም እንደገና በደንብ ስላልሰራህ እንደገና መውሰድ አለብህ ተባልኩ፣ በሆስፒታል የሶስት ወር ልምምድ ማድረግ አለብህ እና እንደገና በጠቅላላ የሁሉንም ሴሚስተሩን ፈተና መውሰድ አለብህ ተብያለሁ አለ። በእውነቱ ልቤ በድንጋጤም በእረፍትም ተሞላ። ከመሞት ይሻላል። ይሄ አይደለ? የተቀላቀለ ስሜት ነበረ። መቼም እንደ እናት ለእኔ ይሄ ብዙ ችግር አልነበረም። በህይወት ውስጥ ከዚህ የባሰ ብዙ ነገር ቢኖርም ልጄ ግን እንደወደቀ ብርጭቆ ተፈረካከሰ። ማንኛውም ቃላት ሊያጽናናው አልቻለም። ልጄ፣ ይሁን ምንም አይደለም እኮ አልኩት። ሌላ እድል የለም እንዲህ ይሄንን ስለው፣ ማሚ ተዋረድኩ አለ። ልጄን የውርደት መንፈስ እጅግ በላዩ ላይ መጣ። ይሄ ሁሉ ሰው ትኬት ቆርጧል። አንዳንዶቹ እንደውም የማይመለስ ትኬት ነው ምክንያቱም ቺፐር ስለሚሆን፣ ርካሽ ስለሚሆን ይሄ ሁሉ ጓደኞቼ ሊመጡ ተዋርጃለሁ፣ አለ። የሁሉም ቁልፍ የሆነውን በእጄ ያዝኩትን አንዷን ነገር መዘዝኩና እንጸልይ አልኩት። ፈቃደኛ ግን አልነበረም። ከፈለግሽ አንቺ ጸልይ፣ እኔ መንገድ ላይ ነኝ አለ። እንደምንም ጸለይኩለት። ምን እንዳልኩኝ ባላስታውስም ስልኩ ግን ተቋረጠ። ልጄ በተደጋጋሚ ብደውልለትም ማግኘት አልቻልኩም። ከዚህ በፊት ፈተና ወድቀው ስላልተመረቁ ራሳቸውን ያጠፉ ልጆች ብዙ አውቃለሁ። የጸሎት ጓደኛዬን ጠርቼ አብረን አለቀስን፣ ወደ እግዚአብሔር ተማጸንን። በጣም ከባድ ጊዜ ነበረ። ዳዊት በመዝሙሩ የተናገረውን አስታወስኩ። ልቤ በውስጤ ተጨነቀብኝ፣ የሞት ድንጋጤም በላይ መጣ። ፍርሃት እና እንቅጥቃጤ መጣብኝ፣ ሽብርም ዋጠኝ። በዚህ ሁኔታ ላይ ያለው ቅዳሜ የሰንበት ዕለት እግዚአብሔር በቃሉ የተናገረኝን አስታወስኩ። ሁሉም ደህና ይሆናል። ሀሌሉያ። ለካስ እግዚአብሔር አስቀድሞ እያዘጋጀኝ፣ አስቀድሞ እያስጠነቅቀኝ ነበረ። ሁሉም መልካም ይሆናል። ያ የሰባኪው ድምፅ በጆሮዬ ያቃጨል ጀመረ። የዛች የሱና ማይቷ ሴት ንግግር፣ ሁሉም ደህና ነው ያለችው ልጇ ሞቶባት ወደ አይምሮ መጣ፣ በጆሮዬ ከፍ ብሎ ጮኸ። በድንገት የእግዚአብሔር ሰላም ነፍሴን ወረሳት። ሃሌሉያ፣ መረጋጋት ጀመርኩኝ። ይህ ክስተት ነው እንግዲህ የዝችን የሱና ማይቷን ሴት ታሪክ እንዳጠና እና በዚያም የበለጠ እግዚአብሔርን እንዳውቀው የረዳኝ ለአንድ ጊዜ እንደገና እግዚአብሔር ራሱን የገለጠበት የህይወቴ ምዕራፍ ተጀመረ። ቃሉን የመረመርኩበት በሚዛን ላይ ያስቀመጥኩበት ምን ያህል ትክክል መሆኑን በትዕዛ በእሳት የፈተንኩበት ታላቅ የህይወት እድል ነበረ። እኔና ባለቤቴ ለረጅም ጊዜ በወሰደው የፍርድ ቤት ጉዳያችን የፍትህ ማጣት ሚስጥር፣ የፈተና ጉዳይ በዚች ስሟ ባልታወቀ ስሟ እንኳን ባልተገለጠ ትንሽ ሴት ታሪክ ህይወታችንን እንዴት አርጎ እንዳጽናናው እንደለወጠው አየን። የእናንተንም ህይወት በቃሉ እውነት እንዲያጽናና እንዲለውጥ፣ እንቆቅልሾቻችሁ እንዲፈቱ፣ የተወሰደው እንዲመለስ፣ የወደቀው እንደሚነሳ የሞተው እንደሚድር እና እግዚአብሔር ሁሉን ወደ ነበረበት መመለስ የሚችል መሆኑን የእንደገና አምላክ መሆኑን እንድትረዱ ጸሎቴ ነው። ብዙዎቻችን ወደዚች እቺን ምድር እቺ አገር እውነት ወደ ነበረበችበት ትመለስ ይሆን ብላችሁ ለምታስቡ ተስፋ በተስፋ መቁረጥ ወጀብ ውስጥ ለምትዋዥቁ ሁሉ እግዚአብሔር የእንደገና አምላክ ነው። እንደገና ይችላል። ሀሌሉያ! የተወደደችው የእግዚአብሔር ዓመት ለዚች ምድር ይመጣል ብዬ አምናለሁ። ሀሌሉያ! የእግዚአብሔር ቦታ يرسالم رهاب يعلفال ودم وابس من يعلفال بتقس مسنات الشلينيال بتقس مسنات الشلينيال بجنيال يبيت لهم رهاب يعلفال ودم وابس من يعلفال بتقس مسنات الشلينيال